ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ዩ ስላሽ አምሃሪክ ይጎብኙ። አቶ ዳርዳር ብርሃኑ የብልጽግና ፓርቲ የምርጫ ክትትል ቢሮ ኃላፊ የብልጽግና ፓርቲ የሚመራው መንግስት ከሚወቀስባቸው ነገሮች አንዱ በተለይም የአገር ሰላምና ደህንነትን በማስጠበቁ በኩል ወይም ግድያዎች፣ ዘርተኮር የሆኑ ጥቃቶች ወይም ሌሎች የአመፅ እንቅስቃሴዎች በሚከናወኑበት ወቅት እንደ መንግስት ወጥተው መግለጫ የክልል መስተዳድሮችም ሆነ የአገሪቱ ጠቅላይ ሚኒስትር ወጥተው ይህ አደጋ ደርሷል፣ በዚህ አይነት ነገር ላይ ይህን አይነት እርምጃ እንወስዳለን ወይም በደረሰው ነገር ላይ ጥፋት የደረሱ ሰዎች ጋቢ እርምጃ እንደሚወሰድባቸው ያንን ነገር አይገልጹም። በጸጥታ ብቻ ተውጠው ነው የሚያልፉት እና ይሄ ደግሞ ደጋፊዎቻቸው እንኳን ለመንግስት ቆመው ለመከራከር በጣም አዋቂ የሆነ ችግር ውስጥ ገብተናል ሲሉም ይደመጣሉ። በእርግጥ በሀገር ውስጥም ሆነ በውጭ ያሉ የብልጽግና ፓርቲ ደጋፊዎች ይህ የሚሆነው ለምንድን ነው? በተለያዩ የሀገሪቱ ክልሎች አደጋዎች፣ ችግሮች ሲገጥሙ ያንን የገጠመውን ነገር ወጥቶ ለህዝብ የመግለጽና እርምጃዎችም ከተወሰዱ በኋላ ይህ ነገር ከናውኗል የሚሉትን ነገሮች በግልጽ ማስቀመጥ ያልተቻለ ለምንድን ነው? የትግራይንም ወታደራዊ እንቅስቃሴዎች አካቶ በተመሳሳይ ሁኔታ እርምጃዎች ተወስደዋል ከሚል በደፈና ካልሆነ በስተቀር በተለይ ከቅርብ ጊዜ ወዲህ ግልጽ የሆኑ መግለጫዎች አይሰጡም። ያም ውዥምብር ውስጥ ከቶናል። መንግስትን እንደግፍ እንቃዋሙሉ የሚል ቅሬታዎች ከእናንተ ከደጋፊዎቻችሁ ጭምር እየተነሳ ነው እና ምላሻችሁ ምንድን ነው? በድጋፍም ሆነ በተቃውሞ ያሉት ወገኖች በየአካባቢው አሁን ያለውን አጠቃላይ እንቅስቃሴዎች የሚተቃውሙ አይነት መክ በየአካባቢው መንግስት የሚሰራቸውን ስራዎች የሚገዳደሩ ነገሮች በየአካባቢው ይፈጠራሉ፣ እየተፈጠሩም ነው። እነዚህም ጉዳዮች በተመለከተ በየአካባቢው ያሉ የጸጥታ አካላት ክልል መስተዳድሮች ናቸው። ሁኔታ በተመለከተ መግለጫ መስጠት የሚጠበቅባቸው ጠቅላይ ሚኒስትሩ እንደ ሀገር አጠቃላይ ያለውን መረጃ እየሰጡም ነው ያሉት። መሰረታዊ በሆኑ ጉዳዮች ላይ እየወጡ መግለጫዎች ሕዝባችን ግልጽነት እና ያለውን መረጃ ማግኘት ያለበትን ነገር እየሰጡ ነው ያሉት። የአንድ ሰው ሞት ቢሆን የሀገር ጉዳይ ነው እና በዛ ላይ ኃላፊነቱ መጨረሻ የሚያርፈው እሳቸው ላይ ነው። በየትኛውም የሰለጠነ ሀገር ውስጥ አንድ ሰው ሲሞት ጠቅላይ ሚኒስትሩ ወይም ፕሬዚደንቱ ወጥተው ለዚያ ኮንሰርን እንዳደረጋቸው ይገልጣሉ። እንደ ሁኔታው አሁን በቅርብ እንደሚያውቁት አሜሪካ ውስጥ በደረሰው በአንድ ጥቁር ግለሰብ ላይ ፖሊስ በወሰደ እርምጃ ፕሬዚደንቱ መሆነ የተቃዋሚው ወገኖች ወጥተው ሲናገሩ ነበረ። የአንድ ግለሰብ ነው ያ የግለሰብ መብት በዛ መልክ መረገጡ። እዚህ አውስትራሊያም ቢሆን በተመሳሳይ ሁኔታዎች ነው። የአንድ ግለሰብ ሞት ትልቅ ነገር ነው። በኢትዮጵያ ደረጃ በዛ መልክ አይታይም ማለት ነው? አይ እንደዛ ለማለት ሳይሆን ይታያል፣ ግን በየሁሉም ነገሮች አሁን ለምሳሌ አንዱ ክልል ላይ የሚፈጠረው የጸጥታ ችግር በዛ ክልል ላይ ክልሉን የሚያስተዳድረው አካል አለ። ክልሉን የሚያስተዳድረው የጸጥታ አካል አለ። ክልሉን የሚያስተዳድረው የመንግስት አካል አለ። እነሱ በየሚፈጠሩ ነገሮችን በወቅታዊ መረጃዎች ለህዝቡ ያደርሳሉ። ከዛ ውጪ ጠቅላይ ሚኒስተሩም እኮ መግለጫ ሲሰጡ ነበር። በሚፈጠሩ የጸጥታ ችግሮች ላይ እየወጡ መግለጫ ይሰጣሉ ያለውን በይህን ችግር የፈጠሩ አካላት ተጠያቂ የሚሆንበትን ስርዓትም አቅጣጫም ያስቀምጣል። ላይ አሁን ካናገር ናቸው። የተለያዩ ተቃዋሚ ወይም በተፎካካሪ ፓርቲዎች ዘንድ የሚነሱ ጉዳዮች በተለይ ኦሮሚያ ክልል አካባቢ ሄደን ለመወዳደር አይፈቀድልንም በሕገ መንግስቱ ላይ ሰፈረ በአደባባይ ወጥተው በየክልሉ ባለስልጣናት በሩ ክፍት ነው ማንም ሰው መምጣት ይችላል ቢሉም በተግባር ግን በምንሄድበት ወቅት አንድም ጭራሹን ነፍጠኞች ናችሁ ወይም ሌሎች ተጨማሪ ቅጥያዎች ተሰጥተው ወደዛ እንዳንገባ ይደረጋለን አለበለዚያም ደግሞ እንደዚሁ ይሄን አሟሉ ያን አሟሉ እያሉ እያመላለሱ ቀኑ እንዲያልፍብን እዚያ አይነት ታክቲኮችን ይጠቀማሉ። ብልጽግና ፓርቲ ብቻውን ነው አሁን በኦሮሚያ ክልል የሚወዳደረው እና ይሄ ፍትሐዊ አይደለም የሚል ስሞታዎችን እያሰሙ ነው። ለዚህ የእናንተ ምላሽ ምንድን ነው? ብልጽግና ፓርቲ በኦሮሚያ ውስጥ ብቻውን ለመወዳደር ሳይሆን መወዳደር ያለባቸው ፓርቲዎች ማሟላት ያለባቸውን መስፈርት አላሟሉ። ምርጫ ቦርድ ያስቀመጠው እንትን ይሄ ነው እንጂ እኛ አሁን ባለው ሁኔታ ሁሉም የፖለቲካ ፓርቲ ተመዝግበው እኮ የሚወዳድረዋል። በሀገራችን ያሉ የፖለቲካ ፓርቲዎች ለመድበለ ፓርቲ ስርዓት ግንባታው የሚያበረክቱት አስተዋጽኦ እንረደዋለን። ስለዚህ ሁሉም ፓርቲዎች ሕዝባችን አማራጭ እንዲኖረው እንፈልጋለን። በነፃ ሕገ መንግስቱ ባጎናጸፈው መብት ተንተርሶ የፈለገውን ፓርቲ መምረት እንዲችል እድሎች ተመቻችተዋል። ከለውጡ በኋላ ማለት ነው። እነዚህ እድሎችን መጠቀም የሚችሉበት እድል በሰፋበት እነሱ መስፈርት መስፈርት ማሟላት ያለባቸውን መስፈርቶች ባለማሟላት ነው እንጂ ምርጫ ቦርድ ያልመዘገባቸው በብልጽግና ፓርቲ ጣናን አይደለም። በተለይ በአፍሪካ ውስጥ እንደተለመደው ገዢውም ፓርቲ ከተሸነፍ ጥቂት አገራት ካልሆኑ በስተቀር እንደነ ጋና ያሉ አገሮች ብዙ ጊዜ ወደ አመፅ ይቀይራል። መንግስት ላይ ያለው አልወርድም ማለት ወይም ተቃዋሚዎችም ከተሸነፉ እንደዚሁ አምነው አይቀበሉም። ድምጻችን ተሰርቋል በሚል እንደዚሁ ወደ ሁከት ይሄዳል። እርግጥ ጠቅላይ ሚኒስትሩ ደጋግመው ቃል ገብተዋል። ከተሸነፍን እጅ ለእጅ ተጨባብተን እንኳን ደሰላችሁ ብለን መልካም እድል ተመኝተን እንለያያለን ብለዋል። ምን አይነት ስጋቶች አሉ? ወይስ በመልካም ሁኔታ ተጠናቆ ሰላማዊ የሆነ የስልጣን ሽግግር ይደረጋል የሚል ተስፋ ነው ያለው? በብልጽግና ፓርቲ በኩል እኛ አሁን እንደ ብልጽግና ፓርቲ የብልጽግና ፓርቲ ሊቀመንበር እንደተናገሩት ምርጫው ሰላማዊ፣ ፍታዊና ዲሞክራሲያዊ እንዲሆን እንዲሁም በመራጩ ህዝብ ዘንድ በሚመርጠን ህዝባችን ዘንድ ታማኝነት ያለው እና ተቀባይነት ያለው ምርጫ እንዲሆን እንፈልጋለን። በዚህ ምርጫ ፓርቲው ካሸነፈ ስልጣኑን ተቀብሎ ሀገራችንን ወደ አለመው የእድገት ማማ ማሻገር የሚችልበትን፣ ከተሸነፈ ደግሞ ስልጣኑን በሰላማዊ መንገድ የሚያስረክብበትን አግባብ ነው የሚከተለው። ይህም በፓርቲው ሊቀመንበር የተረጋገጠ ጉዳይ ነው። ከምርጫ በኋላ ምንም አይነት ጸጥታ ችግሮች ይኖራሉ የሚል ነገር አይኖረንም። በዚህ በአሁኑ ምርጫ የኢትዮጵያ ሕዝብ አማኔታና ከበሬታ ሰጥቶ በድምፁ የብልጽግና ፓርቲን ለሚቀጥሉት አምስት ዓመታት አብላጫ መንግስት አቁሞ መምራት እንዲችል ፈቃድ ቢሰጠው በሚቀጥሉት አምስት ዓመታት ጊዜያቶች ውስጥ ምን ለማድረግ ነው የብልጽግና ራዕይ? ትልቁ ቃል ኪዳን ምን ይሆናል? ሁለት ብልጽግና ፓርቲ ራሱን ችሎ አብላጫ ድምፅ አግኝቶ መንግስት ማቆም ካልቻለ ከሌ ከሌሎች ጋር ሆኖ ጥምር መንግስት ለማቆም ዝግጁ ነው? የብልጽግና ፓርቲ እንግዲህ ወደፊት ይህንን ምርጫ ካሸነፈ በቀጣይ አምስት ዓመታት ውስጥ እቅዶች አቅዷል። አሁን ያለችንን ሀገር ወደ በሁሉም መስኮች ወደ ብልጽግና ማማ ለማስገባት የሚያስችለውን እቅድ አቅዶ እየተንቀሳቀሰ ነው ያለን አሁን የምርጫ ውጤቱ ነው የሚያሳየውን ማዕከል አድርጎ ፓርቲው አጠቃላይ የሀገሪቱ ሕግና የምርጫ ውጤት በሚገልጠው አግባብ ውጤቱን አክብሮ አጠቃላይ የውጤቱ መነሻ ተደርገው የሚሆኑ ነገሮችን ማዕከል አድርጎ በቅንነት የዲሞክራሲ ስርዓት ግንባታ የበኩሉን አስተዋጽኦ ለማበርከት ይሰራል ብለን ነው የምናስበው እንጂ የተለየ አቋም ይኖረዋል ብለን አናስበም። የጥምር መንግስት ማቋቋም እስካስመልክተው ያው እሱም ውጤቱ ነ የሚወስነው፣ የምርጫ ውጤት ነው የሚወስነው። እሱም ማዕከል አድርገን በሚሆነው አግባብ እንሄዳለን ብለን ነው የምናስበው። አቶ ዳርዳር ብርሃኑ፣ የብልጽግና ፓርቲ የምርጫ ክትትል ቢሮ ኃላፊ ስለ ቃለምልልሱ እናመሰግናለን። እኔም አመሰግናለን።